የጋምቢያው ፕሬዚደንት ያህያ ጃሜ መንግስት ሰላማዊ ተቃውሞ እያካሄዱ በነበሩ ሰዎች ላይ ጥቃት ከፍቶ የጋምቢያውያንን መሰረታዊና ሰብአዊ መብቶች ህገ መንግስታዊ መብቶችንም ረግጠዋል ሲሉ በውጭ ሀገሮች የሚኖሩ ጋምቢያውያን እየከሰሱ ነው። በዳያስፖራ ያሉት ጋምቢያውያን ዲሞክራሲያዊ ህብረት የተባለ ቡድን ቃል አቀባይ ፒኤሳምባ ጆው የጋምቢያ ህገ መንግስት ሰላማዊ ተቃውሞ የማካሄድ መብትን ያረጋግጣል ብለዋል። ባልደረባችን ጄምስ ባቲ ያጠናቀረው ዘገባ አለ። ቃል አቀባዩን አነጋግሮ አዳነች ሳይ ታቀርበዋለች። ፓሳምባ ጆው መንግስት ሳሎ ሳንዴንግ ና ሌሎች በጸጥታ ኃይሎች ተገድለዋል የሚባሉትን ሰዎች እንዲያቀርብ ጠይቀዋል። እስካሁን ባለው ጊዜ ግልጽ የሆነ ነገር እንደሌለ As we speak, the Gambia government cannot still produce the body of Solo Sending or any of the other detainees who we feared death because, as we speak, uh, there were reports of two other people along with Solo. የጋምቢያ መንግስት እስካሁን ባለው ጊዜ የስሎ ሳንዲንግንና ሌሎች ሁለት ተገደሉ ወይም ኮማ ላይ ናቸው የተባሉ ሰዎችን አስክሬን ለማቅረብ አልቻለም። ሁሉም የተባበረው ዲሞክራሲያዊ ዲሞክራሲ ፓርቲ አባላት ናቸው። በአሁኑ ወቅት የተባበረው ዲሞክራሲያዊ ፓርቲ መሪ እስር ቤት ናቸው። ከማንም ጋር ለመገናኘት አይፈቀድላቸውም። የት እንደታሰሩ አናውቅም። መንግስትም ስለሳቸው የተናገረው ነገር የለም። ፓሳም ባጆ አያይዘውም ትላንት 24 ሰዎች እንደታሰሩ ባለፈው ሐሙስ ደግሞ 13 ሰዎች እንደተያዙ ጠቁመዋል። ተቆሟል። 13ቱ የታሰሩት የምርጫ ለውጥ እንዲደረግ ሰላማዊ ተቃውሞ በጀመሩበት ወቅት ነው ይላሉ። የዲያስፖራ ቡድን ቃል አቀባዩ ፓሳም ባጆ አያይዘውም ትላንት 24 ሰዎች እንደታሰሩ ባለፈው ሐሙስ ደግሞ 13 ሰዎች እንደተያዙ ጠቁመዋል። 13ቱ የታሰሩት የምርጫ ለውጥ እንዲደረግ ሰላማዊ ተቃውሞ በጀመሩበት ወቅት ነው ይላሉ የዳያስፖራው ቡድን ቃል አቀባይ። የጋምቢያ የማስታወቂያ ሚኒስትር በበኩላቸው የተገደሉት ሰዎች ካሉ እየተጣራ እንደሆነ ገልጸው የታሰሩት ፍርድ ቤት መቅረብ ይኖርባቸዋል ብለዋል። እኛ ጋምቢያውያን እነዚህ ሰዎች ነፃ እንዲወጡ ብቻ ሳይሆን ለተፈጸመው ሁሉ ተጠያቂነት እንዲኖር ለመታገል ቆርጠን ተነስተናል ብለዋል። የጋምቢያ የማስታወቂያ ሚኒስትር በበኩላቸው ተቃዋሚዎቹ ከሚመለከተው ክፍል ፈቃድ ሳያገኙ የተቃውሞ ሰልፍ በማካሄድ ህግ ጥሰዋል ሲሉ ተናግረዋል። ፓሳምባጆ ግን የሀገሪቱ ህገ መንግስት ማንኛውም ገንቢያዊ ሰላማዊ ተቃውሞ የማካሄድ መብት እንዳለው በግልጽ አስቀምጦታል ይላሉ። ዋናው ነገር ግን እነዚህ ሰዎች ለእንደዛ አይነት ጭካኔ ለተሞላበት ጥቃት ሊዳርጋቸው የሚችል የፈጸሙት ነገር የለም ሲሉ አስገንዝበዋል። ህግ የጣሰ ክፍል ካለ በሰላማዊ ተቃውሞ ላይ ጥቃት የከፈቱት መንግስትና የጸጥታ ኃይሎች ናቸው ብለዋል የጸጥታ ኃይሎቹ ቶክስ የከፈቱትና እምባስ መጪ ጋዝ የተጠቀሙት መፈክር ብቻ በያዙ ሰዎች ላይ ነው ሲሉ በውጭ ሀገራት የሚኖሩ ጋምቢያውያን ዲሞክራሲያዊ ህብረት የተባለ ቡድን ቃል አቀባይ ፓሳምባጆ ገልጸዋል